የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። እናቴን በጣም አሳዝን። ከስነ ጽሑፍ ልትለየኝ ያላደረገችው ነገር፣ መጽሐፍቶች መደበቅ ጀመሩ። መብራት አራት ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። አስራ ሁለተኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ። ማትሪክ እንደነገ ሰኞ ነው፣ ቀኑ ትዝ ይለኛል። ለመውሰድ ማታ ቆይስ አንድ ገጽ እንደው አንድ ገጽ እያል አልጨርሰው እንዴት ማደር አልኩና በቃ እሱን አንብቤ ነጋ፣ በዛው ገባኝ። የበርካታ መጽሐፍት ደራሲ ነው። አራት የሐሳብ ወለድ መጽሕፍት ሦስት የምርምርና ጥናት ወይም ሙያነክ መጽሐፎችና የአራት የዓለም ታዋቂ የፍልስፍና የሥነ ልቦና እና የሥነ ጽሑፍ አዋቂዎች የሕይወት ፍልስፍና የሚመረምር የጀርመኗ ድሬስደን ዩኒቨርሲቲ የኮምፒውተር ኔትወርክ መምህርና ተመራማሪው ፕሮፌሰር ዋልተ ንጉሥ ዳርጌ አብሮን ያመሻል። በአሁን ጊዜ ደግሞ በቃ እነሱ እኛ ምናምን የሚባባለው ነገር ሰብስቶኛል። ብዙ ጊዜ ምን ይሆናል መሰለኝ፣ ይሄ ኤኮ ቼምበር ሚሊን ፈረንጆች፣ ሁላችንም በየግሩፓችን ምናምን ነው የምንበላው ከአንድ ግሩፕ ጋር አንዳንድ ዘ የዓለም ውጭቻ ስጥቆ ጭንቅላት የሚገድበው ነገር አለ። መንገድ ላይ እየሄድኩ የማላውቀውን ሰው ፍቃደኛ ናቸው ወይ ታለታወሩኝ ምናምን ላቸውና እሺ ካሉ ቁጭ ወይ እንጫወትና ሁለተኛው ደግሞ እነሱ ምናልባት ሞክረው የማያውቁት ነገር ካለ ወይ ደስ የሚያሰኛቸውን ነገር ካለ እሱን ለመፈጸም ይሄ ነው አነሳሷ። አደባባይ ወጥታ ድንገት የምትተዋወቃቸውን ሰዎች የዕለት ተዕለት ህይወት ለመጋራትና ባልተለመደ መንገድ ጊዜ ተወስዶ የሌሎችን ፈተና የበዛው ህይወት እንደ ሰው ቀርቦ ለመርዳት የፈቀደ ነፃ መንፈስ የሚንጸባረቅበትን ኢትዮጵያ የሚል መጠሪያ የሰጠችውን ልዩ ፕሮግራም በቅርቡ አስተዋውቃለች እውቋ የሲኒማ ባለሙያ አይዳ አሸናፊ ቆይታ አድርገናል። ንጉሴ አክሊሉም በራዲዮ መጽሔት ቅንብሩ ስለ ዕለቱ ያሰናዳውን ይዞ ይቀርባል። እሁድ ሐምሌ 16 2015 ዓ ም ጤና ይስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። አዎን እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል? ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። Da, ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት የዓለም ዜና ጋር እንግዶ ሌ ነኝ። የትግራይ የሀገሮ ስብከት ሊቀነ ጳጳሳት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተላለፈውን የሰላም ጥሪና ማሳሰቢያ ባለመቀበል በዛሬ ሁለት ስድስት ኤጲስ ቆጶሳቶችን ሾመዋል። ባለፈው ሳምንት እሁድ ከተመረጡት አስር እጩ ኤጲስ ቆጶሳት የቀሪዎቹ አራት አባቶች ሽመት ደግሞ በቀጣይነት እንደሚፈጸም አስታውቋል። ሙልጌታ አጽባ ዝርዝራለሁ። ዛሬ እሁድ ሐምሌ 16 ቀን 2015 ዓ.ም በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን በተካሄደ ሲመተ ኤጲስቆጶሳት የተሸሙት አምስት በአገር ውስጥና አንድ በውጭ አገር የሚያገለግሉ አባቶች እንደሆኑ በክልሉ የተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት የተባለው ተቋም ጸሐፊ መጋቤ ብርሃናት ተስፋይ ሀድራ ለአሜሪካ ድምፅ ገልጸዋል። ተሻሚ ኤጲስቆጶሳቱ በሕዝብ ፊት ሕዝባቸውን ለማገልገል ቅዱስ ቤተክርስቲያን የተጠጫቸውን ተልእኮ ለመፈጸም ምን ያህል ቁርጠኛ መሆናቸው በህዝብና በቤተክርስቲያን ፊት በእግዚአብሔር ስም ቃለ መሐላ አፈጽመዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ አምስትና ስድስት ቀን ሁለት ሺህ አስራ አምስት ዓመተ ምሕረት ያካሄደው አስቸኳይ ስብሰባ ተከትሎ ባወጣው መግለጫ በጦርነቱ ወቅት የነበረው የማወቅራዊ ግንኙነት ጉድለትና የሰብአዊ ድጋፍ እጥረት በይፋ መግለጫ ይቅርታ ቢጠይቅም ለይቅርታው አዎንታዊ ምላሽ አለመሰጠቱ በእጅጉ እንዳሳዘነው አመልክቷል። ከሹመቱ አስቀድሞ የተደረገው የኤጲስቆጶሳት ምርጫ ከቀኖና ቤተክርስቲያን አንጻር ተቀባይነት የሌለው የቤተክርስቲያን ማዕከላዊነት የሚጥስና የቤ የክርስቲያንን አንድነት የሚጎዳ እንደሆነ በመጥቀስ እንዲቆም ወስኗል። በትግራይ የተቋቋመው መንበረ ሰላማ ከፍተኛ ቤተ ክህነት ተብሎ የሚጠራው ክልላዊ ተቋም ጸሐፊ መጋቤ ብርሃናት ተስፋ ሀደራ አይቀበሉትም። በቤተ ክርስቲያኒቷ ሕግ መሰረት በችግር ጊዜ ሁለት ወይም ሶስት ጳጳሳት አዲስ ኤጲስቆጶሳትን ይሾማሉ በማለት አስረድተዋል። በአሁኑ ጊዜ ትግራይ ችግር ውስጥ ስለምትገኝ ሕዝቡም ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ ተናግረዋል። በአሁኑ ጊዜ ከነ እርሱ ተለይተናል። ህጋዊም ህገ ወጥም ሊሉን አይችሉም በማለትም የቅዱስ ሲኖዶስን የሰላም ጥሪና ማሳሰቢያ ውድቅ ማድረጋቸው አረጋግጠዋል። ህጋዊ ነህ፣ ህጋዊ አይደለም ብለህ ለመናገር መጀመሪያ የግንኙነት መብት ሲኖር ነው። ልክ በትዳር ላይ ይኖሩ ሰው ይኖሩ የነበሩ ባልና ሚስት የትዳር ወረቀታቸውን ከቀደዱ በኋላ ባልየው በሚስቲቱ ወይም ደግሞ ሚስቲቱ በባልየው ምንም መብት የሚባል ነገር እንደሌላቸው አይነት ነን እንጂ አሁን እነሱ አለቆቻችን ነው ወይም የስራ ግንኙነት ነው ሆን አይደለም። ግንኙነታችን ኦልሬዲ የተቋረጠ ስለሆነ በዚህ መልኩ የሚመለከታቸውም አይደለም ብዬ ነው መግለጽ የምፈልገው። በጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም በሱዳን በዳርፉር እና ሰሜን ኮርዶፋን ተብሎ በሚጠራው ክልል በደረሰ የሮኬት ጥቃት ቢያንስ 20 የሚሆኑ ሰዎች እንደተገደሉ ጠበቆችና የሕክምና ሰራተኞች ትናንት አስታውቀዋል። ጥቃቶቹ በዳርፉር ትላልቅ ከተሞች እና በሰሜን ኮርዶፋን ክልል ደግሞ በሆስፒታል አቅራቢያ መድረሱ ታውቋል። የሱዳን የሐኪሞች ኅብረት እንዳስታወቀው አርብ ማለዳ የጀመረው ጥቃት በአራት ሆስፒታሎች አቅራቢያ ሲፈጸም አራት ሰዎች ሲሞቱ 45 ደግሞ ቆስለዋል። በዳርፉር ዋና መዲና ናያላ ደግሞ በሁለቱ ተፋላሚ ኃይሎች መካከል በተደረገ የተኩስ ልውውጥ 16 ሰዎች በሮኬት ድብደባ መሞታቸውን የጠበቆች ኅብረት አስታውቋል። ቢያንስ አንድ ሰው ደግሞ በአልሞ ተኳሽ ተመቶ ሕይወቱ እንዳለፈ ማኅበሩ ገልጿል። ከቻድ ጋር በሚዋሰነው ምዕራብ ዳርፉር ጦርነቱ ከጀመረ አንስቶ አልሞ ተኳሾች ከፎቅ ጣራ ላይ በመሆን ነዋሪዎች ላይ እንደሚተኩሱ ተነግረዋል። በአስር ሺህ የሚቆጠሩ ድንበሩን ተሻግረው ወደ ቻድ ገብተዋል። በሚሊዮን የሚቆጠሩ ሰዎች በተፈናቀሉባት ሱዳን ረሃብ ከፍተኛ ስጋት መለቀኑን የረዴት ተቋማት በማስጠንቀቅ ላይ መሆናቸውን የኤፍፒ ዘገባ አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ወደ ስፔን ለመሻገር ከሞከሩ 54 የሚሆኑ ፍልሰተኞች ውስጥ ይጓዙበት የነበረች ጀልባ ከአለት ጋር በመጋጨቷ ስድስቱ ሰምጠው ሕይወታቸው እንዳለፈ የሞሮኮ ባለሥልጣናት አስታውቀዋል። ከአደጋው የተረፉት 48 የሚሆኑት ፍልሰተኞች ወደ ባህር ዳርቻ ተወስደው የመጀመሪያ ሕክምና እርዳታ ተሰጥቷቸዋል ተብሏል። ሟቾቹ ሞሮኮውያን መሆናቸውን የአገሪቱ የሰብአዊ መብቶች ማኅበር አስታውቋል። በሌላ ጀልባ ሲጓዙ የነበሩ አርባ ፍልሰተኞች ትናንት ቅዳሜ ስፔን መድረሳቸውን ማኅበሩ ጨምሮ አስታውቋል። በአየር የሚነፉና ከፍተኛ ፍጥነት ያላቸው ጀልባዎች ለረጅም ጊዜ አደንዛዥ ዕፆችን ከሞሮኮ ወደ አውሮፓ ለማዛወር እንደሚያገለግሉ ሲታወቅ፣ በአሁኑ ወቅት ደግሞ ፍልሰተኞችን ለማሻገር በመዋል ላይ መሆናቸው ተነግሯል። ከህንድ ወደ ሀገር ውስጥ የገባ የህፃናት የሳል ሽሮፕ ሰባ ለሚሆኑ ህፃናት የሞት ምክንያት መሆኑን የጋምበያ የጤና ሚኒስቴር አስታውቋል። የጤና ሚኒስትሩ ዶክተር አህማዱ ላሚን እንዳሉት ወደ ሀገር ውስጥ በገባው መድኃኒት ላይ መደረግ የነበረበት የጥራት ቁጥጥር በተገቢው ሳይደረግ መቅረቱን አስታውቀዋል። በሽሮፕ ውስጥ ከፍተኛ ደረጃ ኩላሊትን ሊጎዱ የሚችሉ መርዛማ ነገሮች መገኘታቸውን በላብራቶሪ ምርመራ መረጋገጡን የዓለም ጤና ድርጅት አስታውቋል። ኢላን መስክ የትዊተር ምልክት የሆነችውን ወፍ በኤክስ ምልክት እንደሚቀይሩ ዛሬ ሌሊት በዛው በትዊተር መልእክታቸው አስታውቀዋል። መስክ ባለፈው የፈረንጆች ዓመት ትዊተርን ከገዙ በኋላ በተከታታይ ካደረጓቸው ለውጦች ይህ አዲሱ መሆኑ ነው። መስክ ከነገ ጀምሮ ምልክቱን ወደ ኤክስ ሊቀይሩ እንደሚችሉ አስታውቀዋል። በቅርቡ የትዊተርን ልዩ መለያ የሆነውን ሁሉ እናሰናብታለን፣ ቀስ በቀስም ወፎቹን በሙሉ ብለዋል። መስክ በትዊተር በመጨረሻም በአውስትራሊያና ኒውዚላንድ በጋራ በመስተናገድ ላይ ባለው የሴቶች የዓለም እግር ኳስ ዋንጫ በዛሬ ሁለት ስዊድን ደቡብ አፍሪካን ሁለት ለአንድ ስትረታ፣ ኔዘርላንድ ደግሞ ፖርቹጋልን አንድ ለዜሮ አሸንፋለች። ፈረንሳይና ጀማይካ ዜሮ ለዜሮ ሲለያዩ፣ አንድ የጀማይካ ተጫዋች በጨዋታው የባከነ ሰዓት ጊዜ በቀይ ካርድ ወጥታለች። በነገው በነገ ሁለት አራት ጨዋታዎች ይደረጋሉ። ጣሊያን ከአርጀንቲና፣ ብራዚል ከፓናማ፣ ኮሎምቢያ ከደቡብ ኮሪያ አፍሪካን ከሚወክሉት አራት ክለቦች አንዱ የሆነችው ሞሮኮ ከጀርመን ትገጥማለች። አድማጮች ለምሽቱ ያስኩት የዓለም ዜና በዚሁ ተጠቃልሏል። ዜናውን ያሰማችሁ እንግዲህ ወሌ ነኝ። መልካም ምሽት። በድጋሚ ጤና ያስጥልን። እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። እሁድ ሐምሌ 16 2015 ዓም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየንን። የመክፈቻዋን ዜማ እናስቀድም። እጅጋየሁ ሽባባውን ለዚህ ዜማዋ እጅግ አድርገን እናመሰግናለን። ግርማ ሞገስ፣ የአገር ጸጋ፣ የአገር ልብስ አባይ እያለች ነበር ያዜመችው። አሎላ ግሩም ምርጫ ነው። ትክክል ብለሻል። የብዙዎች ምርጫም ይመስለኛል። የማያረጅ ውበት የማያልቅ ቁንጅና ቆንጅት። በነገራችን ላይ ሰሞኑን መልካም ዜናም አላት ጂጂ። የእንጅባራ ዩኒቨርሲቲ የክብር ዶክትሬት ሰጥቷታል። ሌላው እውቅ ድምፃዊ ቴዲ አፍሮ በትዊተር ገጹ ላይ ያሰፈረውን የመመልከት እድል ነበረኝ። ያክሮስ በኢትዮጵያ ሙዚቃ ውስጥ እጅግ በላቀ የኪነጥበብ ጥበብ ተሰጦች እስከ ዛሬ ባበረከትሽው ዘመን አይሽሬ ድንቅ ስራዎችሽ፣ ከሰሞኑ የእንጅባራ ዩኒቨርሲቲ የክብር ዶክተሬት ለተቀበልሽው ተወዳጇ የሙያ አጋሬ አርቲስት እጅጋየሁ ሽባባው ጂጂ የተሰማኝን ልባዊ ደስታ ልገልጽልሽ ወዳለሁ ይላል። የማያረጅ ውበት ብሎ ነው የጀመረው ማስታወሻ የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነትፍ፣ ከዘመን የጸና የበረሃው ሲሳይ ትለዋለች። አባይን በዛ ኩልል በሚል ድምጿ ጂጂ ይገባታል። እንኳን ደስ ያለሽ ጂጂ። ጂጂ እንኳን ደስ ያለሽ ብለናል። ከበርካታ የልብ ወለድ ና ሙያ ነክ መጽሐፍት ደራሲ እንግዳችን ጋር የምናደርገው ቆይታ ነው። ቀዳሚው በመደበኛ ሙያው የኮምፒውተር ኔትወርክ መምህርና ተመራማሪ ነው። ፕሮፌሰር ዋልተ ንጉሥ ዳርጌ ለምርምር ስራ ብቅ ካለባት የዩናይትድ ስቴትሷ ማያሚ ከተማ በቪዲዮ ለሚቀረጽ ወግ በዙም አሉላ ይዞታል። አዎ ቆንጅት፣ በእሁድ ዝግጅታችን በምስል አይተላለፍምና የዛሬውም በድምፅ መሰንበቻውን ደግሞ የቪዲዮ ምስሉ እንዳልሽው ይለቀቃል አሁን ዶክተር ዋልተ ንጉሥ ዳርጌ በጀርመን የድሬስደን ዩኒቨርሲቲ የኮምፒውተር ቴክኖሎጂ ፕሮፌሰር፣ ተመራማሪና የበርካታ መጽሐፍ ደራሲ ደርዝ ላለው የህይወት ወግ ተገናኝተናል። ጥቂት ዓመታት በፊት አይነተኛ የሚባለው ስራህ ዙሪያ የመነጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ። እንኳ ደህና ቆየ አሉላ፣ ስለ ጋበዝከኝ አመሰግናል። ዶክተር ዋልተ ንጉሥ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ሥራዎችህን ያህል የኪነ ጥበብ ሰው በርካታ ያለ መጽሐፍት የጻፍ ደራሲ ነህና በጎልማሳ ዕድሜም ብትሆን አንተ ብዬ እንድንወያየ ነው አንተም የመረጥከው። በቅድሚያ ሥራዎችህን ላስተዋውቅ። ስምንት መጽሐፍት ነው የደረስከው። አራት ልቦለድ ሥራዎች በ2005 ዓ.ም የደረስከው የመጀመሪያው ዘ ዩኒክ ኤንድ ኪንግስ ዶተር በአማርኛው ጃንደረባውና የንጉሱ ሴት ልጅ በሚል ተርጉመነዋል። ከዚያ ከስድስት ዓመት በኋላ በ2011 ያሳተምከው የሙያንክ መጽሐፈ ፈንደሜንታልስ ኦፍ ዋይርለስ ሴንሰር ኔትወርክስ ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓመ ምት የጻፍከው ኤርሚያስ በዚያው 2016 ዓ ምት የታተመው ለመጀመሪያ ጊዜ የመነጋገር እድል የሰጠን መጽሐፈ ሪዝን ፎር ላይፍ የዓለማችንን አራት ታላላቅ ሰዎች ለወት ያላቸው አመለካከት ምን ይመስላል፣ የሚለው ትልቁ ስራ። ከአንድ አመት በኋላ የታተመው ፕሪንሲፕልስ ኦፍ ዩቢኪተስ ሴንሲንግ ሌላ ሙያ ነክ ስራህ ነው 2017 ዓ ም በ2018 ፕሪግሬኔሽን የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን መልሰህ የጻፍከው ፕሪንሰስ መርሳቤል የተሰኘው መጽሐፍ ይገኙበታል። ከሚቀድመው ጥያቄ ብነሳ የሙሉ ጊዜ መምህር ሆነ በተለይ የልብ ወለድ ስራዎች ይሄን እነኚህም ሁሉ መጽሐፍት ለመጻፍ ጊዜው ኬት ተገኘ ለሚለው ምንድን ነው መልስ? ያው የምትወደውን ነገር ስትሰራ፣ ቀን እየጠበቅ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከው እና ራስህን ደግሞ ለዛ ነገር ካዘጋጀህ ዲሲፕሊን ካደረግ፣ በእያንዳንዷ ሰዓት በእያንዳንዷ ቀን ሁል ጊዜ ነው የምንሰራው እና በአመታት ደግሞ የነዚህ የሁል ጊዜ ስራዎች ጥረቅም ፍሬ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው። የኔም ስራዎች ሁል ጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነጸ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት። በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችህም ልብህ ያለበት የሥነ ጽሑፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርክበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልዶ ያደጉት በእርግጥ በቀላሉ የሚካኑ ጥበብ ቢሆንም ልጆችህ ሊያጠኑ ሊማሩ ሊለማመዱና በቀላሉ ሊያደረጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ ዕድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገ እንደተማርክና እንደተቃንክ እርግጠኛ አይደለውም አድማጮች የማያዩትን የቪዲዮ ምስል እያየው ነው። የምጠይቀ የሆነው ነገር ምንድን ነው? ሁለት ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር የሆነው ወደ ጀርመን ከመጣ በኋላ ዌተሩ የበረዶ ጊዜ ሲመጣ በጣም አስቸጋሪ የሆነ ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም። ሁል ጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁል ጊዜ ፀሐይ አለች እና የዛ ሳይድ ኢፌክቱ ምንድን ነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት፣ ነሐሴ ላይ በፈረንጆች በጋ፣ ለኢትዮጵያውያን አድማጮች ቀረብ ለማድረግ እና በጣም አረንጓዴ ነው አካባቢው፣ በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝም። ዊንተሩ ሲመጣ ወይንም የበረዶ ጊዜ ሲመጣ ግን ሁሉ ነገር ጭር አለ። ዛፎች ቅጠሎቶቻቸውን ሰጡ። ህይወት ያለ አይመስልም እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲህ መቀጠል የለበትም ብዬ አሰብኩ እና የመጀመሪያው ነገር ምንድን ነው? እዚህ ከበረዶ ጋር መታረቅ አለብኝ። በቃ በረዶ ወደድ አለብኝ። የማይቀርልህን ግዳት በቀሳሞ እንደሚል የሀገራችን ሰው። ይህን አሳመንኩ። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር ሁለት ሺህ ላይ ነው ወደ አውሮፓ የመጣው ኦልሞስት በረዶ ወራት ከገባ በአንደኛ ወር መሮጥ ጀመርኩኝ፣ ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ ሁለት ሺህ አስራ አንድ ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕስ ተራራዎች የተሞላች ሀገር ናት፣ እና በጣም አስደናቂ ነው። እና ከመልክም አመጥሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነቴ የአንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴን ረድቶ ይሆናል፣ ለዚህ ፍቅር። ስለዚህ በቃ ያንን ያንን ጸጋ፣ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ እስኪ መማር ነው። ጥሩ ነገሬ ነገሮችን በቀላሉ መማር እችላለሁ፣ ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያን የተዋወቅኩኝ። በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ መጀመሪያው ሁለቱ ልጆችን በጣም ጎበዞች ናቸው። በበረዶ በመንሸራተት ከእነሱ ጋር በየአመቱ የትን እንሸራትትላል። ይሄ ነው ታሪኩ ግሩም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ነው ያነሳሁት። የአራት ልጆች አባት ነህ። ቀደም ያነሳኋቸውን ስራዎች፣ እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላው ጭብጥ ልሻገር። በቀደምት ጸሐፍት የፍልስፍና የሥነ ልቦናና የታሪክ ሰዎች ስራዎች በእጅጉ ትመሰጥ አለ። ሙሉ ስራ የሰራሃበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን እውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድንና አንስታይንን አንስተናል። የእሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጥክበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ። ቴስ ኤልየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ሕይወት ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ስራ ላይ ትተነትናለህ። በአራት መስመሮች አራት ስታንዛ የተጻፉ ግጥሞች ዘድራይ ሳልቬጅ ስለተሰኘው የግጥም ስራ ነው ትንታኔ የምታቀርበው። ዋልተ ንጉስ አንተ የሥነ ጽሁፍ መምህር ብትሆን ኖሮ ይቀል ነበረ። እዛ ጋ አንተ መጠበቅ እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሀሳብህም ማካፈል የመረጥከው? ከቲ ኤስ ኤሊየት ጋር ብዙ ገጣሚዎች አሉ፣ የምወዳቸው ኢትዮጵያውያኖችም፣ ኢትዮጵያዊ ያልሆኑ ለምሳሌ ፑሽኪን አንደኛው በጣም የማከብረው እና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ። ቲ ኤስ ኤሊየት ጋር ግን ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ። ቲ ኤስ ኤልየት አሜሪካዊ ነበር። ሴንት ሉይስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሀርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ካገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣል እና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰሙኝ ማለት ከሁሉ በላይ ግን ቲኤስኤምኤስ በህይወቱ ደግሞ በርካታ ስብራት አጋጥሞታል፣ ለጽሁፉ ሁሉ መሰረት የሆነው ለምሳሌ ቲኤስኤምኤስ ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበር እና ይሄ በጣም ትልቅ ትልቅ የህይወቱ ስብራት ወይም ዲስአፖይንትመንት ሆነ እና ይህ ነገር ምን ያስገድደዋል? ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲዬ የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዌስትላንድ እና ፎኳቴክስ፣ እነዚህ ነገሮች ላይ ነው የሚያተኩሩት የህይወትን ትርጉም የፈለገበት የመረመረበት እና በመጨረሻም ያገኘበት ለሱ እርካታ የሰጠውን መልስ አግኝቷል እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲስኤልትን ዝም ብሎ እንደተራ ሰው ማንበብ አልችልም። በጣም በጣም በቃ ለእኔ ብቻ እንደሚናገር ሰው እንዲሰማ ያደርጋል። የሚጠቅመኝ ነገር እንደሚናገር ሰው ነው ማደምጠው እና ከዚህ የተነሳ ነው የቲኤስኤ ስራዎች ይመረመርኩት እና ከመረመርኩት ደግሞ ለሌሎችም ለማካፈል የወደድኩት እንዴት ድራይ ሳልቬጅ መረጥ አይነተኛ የሚሰኝ ስራው ለምሳሌ ቅድም የጠቀስ ዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥ ድራይ ሳልቬጅን ምንድ ነበር ምክንያት ምሳሌያዊ ሲምቦሊክ የሆነ ጌጠም ነው እና ስለ ሰው ሰውነት ነው የሚያወር በወንዝ በባህር በውቅያኖስ በውሃ እየመሰለ ግን ጆሮዋቸው ለተሳል እና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ይሄ ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀውም፣ አያስቸግረንም፣ አይከብደንም። እንደውም አገልጋያችን ነው። ብዙ አለምን የምናውቅበት ሌሎችንም ሰዎች የምናቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን አፍንጫችን እና ጆሮችን እነዚህ በሚያሸቱት በሚቀምሱት እና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር በኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግረን አንዳንድ ጊዜ በሚለካ ሕመም አንዳንድ ጊዜ ደግሞ በማይለካ ሕመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባላጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ። ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎችህ ጋር እንቆይና ከልብ ወለድ ስራዎችህ ትይዩ በመግቢያችን እንደጠቆምኩት ሦስት ሙያዊ የጥናትና ምርምር ስራዎችንም ጽፈሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓ ም ከታተሙት ሶስት መጽሐፎች አንድ ሌላ ሙያነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው ኤርምያስ የተባለው ልቦወለድ ድርሰትህና ረዥም ጊዜ ጥናት ያደረግክበት በሕይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ ሶስት መጽሐፍት ናቸው ለህትመት የበቁት። ከልቦወለዶቹ ትዩ የሙያ ነክ መጽሐፎችህንም ልንባብ ማብቃት ችለሃል። እስኪ ደግሞ ስለሱ አጫውተን ይህ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር፣ በተለይ ደግሞ እኔ በሪሰርቹ ዓለም በምርምሩ ዓለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች እራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንቴሊጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረው እና እራሳችን የሚለየን ነገር ከሌለ መዝለቅ አይቻልም። ስለዚህ 2016 ራሴን አሳመንኩት ከሌላው ሰው የሚለየኝ ዋልተ ንጉስ ሲባል አብረው የሚታወቅበት ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋይርለስ ሴንሰሮች የሞቁ ርዕሶች ከምንላቸው አንዱ ነበር። የተለየ ትኩረት የሚሰጣቸው አዎ ከምንላቸው አንዱ ስለነበረ ከ2006 እስከ 2010 ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸርን መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ፣ ሌሎች በቀላሉ ሊረዱት በሚችሉት ቋንቋና በሚችሉ ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነታል። እንደው ካንሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሀሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎ የሚወሰድም ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሀሳብ በዛ የተመራመረ የተራቀቀ ሰው ለሕፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለውና። ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመላከትከን ይመስለኛል። የግል ህይወትህም የስራዎችን ያህል የሚያስደምም በጣም የሚመስጠው ነው አግኝቸዋለው። ያለፍክበት ህይወት፣ የመጣሃበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለ ግል ህይወትህን እናውራና ተመልሰን ወደ ስራዎችህና ስለ ስነ ጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅነህ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው የሚበልጠውን ጊዜ። የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ የነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ። ከቤትም ከቤትም ውጭ ትለዋለህ ብጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበርና እሱ በጣም ይከብድህ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን። እንግዲህ ጠንካራ ለሆንክበትም መሰረት የሆነ ይመስላልና ሌሎችም ከአንተ መንገድ መልከት እንዲያደርገው ያህል ብታጋራን። አዎ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት አስራ ስምንት ዓመት ሆኖኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበረ ያለፍኩት። አባቴ ሐኪም ነበር የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነትን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አይደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በርክ በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበረ። ስለዚህ ልጆች ይህንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነትና በጉንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የቀን ልብምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈው እኔ አድግ በነበረበት ጊዜ በጥቁር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትዋጋ ነበር። ቁስለኞች ነበሩ። እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከእኛ ጋር ቅርርብ አልነበረውም ማናቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱን ስለማናቀው አንታዘዝም አዘዝም ስንል፣ ያው ቅጣት ነው የሚጠብቀን። ይሄ ቅጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት ቄስት ትምህርት ቤትም በጣም ሀይለኝነት ነበረ። ልጆች ይመቱ ነበረ። የፈረስ አለም የሚባል አለንጋዎች አሉ። የተጠየቅናቸውን ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋገሙ ነበሩ። ኤሌመንታሪ ስኩልም ሃይ ስኩልም ይሄ ነው የልጅነት ልምምዴ። ዶክተር ዋልተ ንጉስ፣ ይህን ከባድ የሚሰኝ የህይወት መንገድ እንዳለፈ ሰው አይደለም። መጨረሻ በትምህርት ቤትም ከትምህርት ቤት በኋላ የተሳካ ለማድረግ እየተጠቀምክበት ይመስላል። ብዙዎች ጀምሪያ ላይ እንደጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይሄን ጠብ የበዛበት ነገር እያዩ ሲያድጉ፣ እነሱም ላይ የኋለኛው እድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀውና አንተ እንዴት ከዛ እያመለጥክ እንዲያውም በአዎንታዊ መልኩ ይኸው ዛሬ ሌሎችን ለማስረዳት ገጠመኞችን ወደ ቀና መመለስ ተቻለ። ምናልባት ከጄኔቲክስ እንደሆነም አላቅም። ከልጅነት የጀምሮ ጠብን በጣም ነው የምጠላው። በጣም እሸሸዋለሁ። እናቴ ግን ለትዕግስት መከራን በመቻል ለእኔ ሌላ ትልቋ ምሳሌ ናት። አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ፣ በጣም በርካታ አጋጣሚዎች፣ ግን ልጆችን ያለ አባት አላሳድግም፣ መከራዬን በሙሉ እቀበላለሁ። ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሸዋለሁ። ደግሞ በጠብ ውስጥ አለፍኩ ደግሞ ብድም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩኝ የምወዳቸው እንደ ምሳሌ አያቸው የነበሩ በተለይ ሃይስኩል ከገባው ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይስኩል ጨርሼ እስከምወጣ ድረስ እንደዚሁ ጨካኝ እና ቁጡ የሆኑ አጃቢዎች ህይወቴን የከበቧት ቢሆኑም ደግሞ አመፅን የሚጠሉ ጭካኔን የሚጸየፉ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ። እኔ ሁለተኛውን መረጥኩኝ። ሁለተኛውን በእርግጥ መርጠሃል። ዶክተር ዋልተ ንጉስ፣ የትምህርት ቤት እና የልጅነት ጊዜህን ትንሽ ከፋ አድርገን ወደ ስነ ጽሁፍ እና በአጠቃላይም ስለ ህይወት ያለህን ምልከት ወደሚመለከተው የውይይታችን ክፍል እናመራለን። በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥ እና የአካባቢ ሁኔታ እንዳደገ ልጅ ሳይሆን እስከ አስረኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ። ከክፍል አንደኛ እየወጣ ነው የደረስከው። አስራ አንደኛና አስራ ሁለተኛ ክፍል ስደርስ ግን የተወሰነ ነገር የተለወጠ ይመስላል። መልካም የሚሰኝ ምናልባትም የኋላ እድሜህ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ። ይህም ለስነ ጽሑፍ ያደረብህ ፍቅር ነው። በጣም ረጅም ሰዓታት ታነባለህ። ከመደበኛው ትምህርት እስኪያናጥብህ እንዲያደናቅፍም ምክንያት የሆነ ይመስላል። አስራ አንደኛ እና የአስራ ሁለተኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም። በሁለተኛ ደረጃ መልቀቂያ ፈተናም ያመጣህ ውጤት በጣም ከፍተኛ አልነበረም። እስኪ ንገረን ከሥነ ጽሑፍ ጋር የተዋወቅበት ጊዜ እናም የተከተሉት ሁኔታዎች። ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለፈተናው በሚጨነቅበት፣ አንተ የልብ ወለድ መጽሐፍ ታነብ ነበር። መጽሐፉንም ታስታውሳለህ። የውበት ወጥመድ የተሰኘውን መጽሐፍ ስታነብ አድረህ እንደተፈተንክ ነው የተረዳሁት። አጫውተን እስኪ። እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳሉ። ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግነው። መጽሐፍ እናነባለን። በሥነ ጽሑፍ አለንጋ ግን በጣም የተገረፍኩት ስምንተኛ ክፍል እያለ ታላቁ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ። በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ። ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበን እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው የማልችለው ነገር ምንድን ነው? አንድ ነገር ስወድ በጣም በጥልቅ ነው የምወደው። በጣም በጥልቅ በቃ ሁሉ ነገሬን እስኪገዛ ድረስ ወዳለሁ እና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው። ከዛ ቀጥሎ አስታውሳለሁ ብቀላ የሚል መጽሐፍ ነበረ። እሱንም እንደዚሁ አንብቦልናል። እስከ አስረኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው። በእርግጥ ሂሳብና ሳይንስ በጣም እወዳለሁ ሳነባቸው በጥልቅ ስሜት ስለማነብ አስታውሳቸዋለሁ። ግን ስነ ጽሁፎቹንም ያኔም ቢሆን ማንበብና በነሱ መማረክን አላቋረጥም። አስረኛ ሲሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ አሁን ትምህርቱም ደግሞ ዝግጅት እየጠየቀ መጣ። ለዚህ ነው ልዩነቱ ጎልቶ የታየው። አስራ አንደኛ ክፍል አስታውሳለሁ። ስምንተኛ ነው የወጣሁት ቤት። በጣም አሳዘነ፣ ይሄ ነገር እናቴን በጣም አሳዘነ፤ እና ከስነ ጽሁፍ ልትለየኝ ያላደረገችው ነገር የለም። መጽሐፍቶች መደበቅ ጀመሩ፣ ከቤት እየተሰበሰቡ መቆለፍ ተጀመረ። መብራት አራት ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራው አነብ ነበር። ከዛ በኋላ በቃ መቆጣጠር አለ። ደግሞ የሚገርም የሚገርም ጥሩ ጥሩ መጽሐፍ መጡ። ሰመመን የሚባል መጽሐፍ፣ የሲሳይ ንጉሱ መጽሐፍ ወጣት፣ በጣም በርካታ መጽሐፎች በቃ ልቤን ሰረቁት። አስራ ሁለተኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ። ራሱ የአማርኛ መምህራችን፣ ስለዚህ እያወራ እኔ እንዴት ነው ምተ ሳላነብ እና ማትሪክ፣ እንደነገ ሰኞ ነው ቀኑ ትዝ ይለኛል፣ ለመውሰድ ማታ ቆይቼ አንድ ገጽ እንደው አንድ ገጽ እንደው አንድ ገጽ እያልኩ አልጨርሰው እንዴት ማጥር አልኩና፣ በቃ እሱን አንብቤ ነጋ። በዛው ገባ ፈተና ደርሰት አሉላ ከፕሮፌሰር ዋልተ ንጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን። ከታዋቂ ደራሲና የምርምር ሰው ወደ እውቅ የሲኒማ ሰው ነው የምንወስዳቸው። በመግቢያችን ያስተዋወቅናት የሲኒማ ሰው ወደ ከተማችን ብቅ ባለችበት የቅርብ ጊዜዋን ስራዋን ጨምሮ በርከት ባሉ ርዕሰ ጉዳዮች ዙሪያ በሰፊው አውግተናል። ሀገራችን አይዳ አሸናፊ ትባላለች። ታዋቂ የፊልም ባለሙያ ነች። በአዲስ አበባ ነው የምትኖረው። ቀደም ብሎም አሜሪካን ሀገር በትምህርትም በስራም ኖራ ወደ ኢትዮጵያ ከተመለሰች አመታት አስቆጥራለች። ለዛሬ ቃለ መጠይቅ ስንፈልጋት ዋሽንግተን ዲሲ አካባቢ ነው ያገኝናት። ስለጊዜሽ በጣም አድርገን እናመሰግናለን። ምን እግር ጣለሽ? እኔም መጀመሪያ በጣም ስለምንድን ነው? ስለማን ነው? ይሁል ኢትዮጵያ የ እንግዲህ ማሰብ ከጀመርኩ ምናልባት አንድ ዓመት ይሆናል። አጋጣሚ ትንሽ ብዙ ኮመርሳል ስረዛል ነበር እና ትንሽ ደካከምኩኝና እረፍት ወሰድኩኝ ለአንድ ሁለት ዓመት። ከዛ በኋላ ቁጭ እያሰብኩኝና ትልቅ ድርጅት አልከፍት ምን ብዬ በራሴ መስራት እችላለሁ። በዛ ተነሳ እና ብዙ ጊዜ ኢትዮጵያ ውስጥ በስራዬ በጣም ብዙ ቦታ ይጃለሁ እና እያተም ቦታ ስትሄድ ሁሌ በቃ የሚደንቀኝ ነገር ሁሉም ሰው የምትተዋወቀው በቃ አንተ ማታቀው ነገር ያሰውቀሃል። እኔ ማለቆ ላሰውቃቸዋለሁ። የተለያዩ ኑሮ እየኖርክም ግን አንድ በቃ የኢትዮጵያ ነገራችን ደግሞ አንድ ያደረገን ነገር አለ እና እሱ ነገር በጣም ደስ ይለኛል። እና እሱ ስፖር ማለት ፈልጌ ነበረ። በአሁን ጊዜ ደግሞ በቃ ሁሌ እነሱ እኛ ምናምን የሚባባለው ነገር ሰጥቶኛል። እና ብዙ ጊዜ ምን ይሆናል መሰለህ፣ ይሄ ኤኮ ቴምበር ሚሊ ፈረንጆች ሁላችንም በየግሩፓችን የምናውለው ከአንድ ግሩፕ ጋር ነው የምንበላው ከአንድ ግሩፕ ጋር ነው ከአንድ ግሩፕ ጋር ነው እና

መንገድ ላይ እየሄድኩኝ የማላውቀውም ሰው በቃ ፈቃደኛ ናቸው ወይ ታለታ ወሩኝ ምናምን ላቸው እና እሺ ካሉ ቁጭ በል እንጫወት። እና ከዛ ሁለተኛው ፓርት ደግሞ እነሱ ምናልባት ሞክረውት ነገር ማያውቁት ነገር ካለ ወይ ደስ የሚላቸውን ነገር ካለ እሱን ለመፈጸም ነው ፕሮግራሙ። ይህ ነው አነሳሳቱ። ምን ምላሽ ሳገኝሽ እስካሁን ይኸውልሽ አንድ ወር ሆኖታል በዩቱብ መተላለፍ ከጀመረ እና ነው የመጀመሪያ እንደዚህ አይነት ተሳሪ በራሴሽ ኢንቨስትመንት ነው በራሴሽ ሁሉ ነገር ነው እና ይሄኛው እንደ ሙከራ ነው ያረኩት መጀመሪያ ነገር ፊልም ሰሪነ እንጂ ዩቱብ ደግሞ ሌላ አይነት አሰራር እና አንድ ስድስት ሰርቼ መጀመሪያ ይህን ነገር ሰው ማየት ይፈልጋል አፕታይት አለ ወይ አዎ አፕታይት ካሉ ከተባለ በስነስርዓት ቁጭ ዬ ሀብዬ በጣም ኦርጋናይዝ ይቀጥላል ብዬ ነው የተነሳሁት። ሰውሀይ ሶስት ደግሞ ይሄ ደግሞ ምናምን ካለ በዛው ለማቆም ነበረ እና እስካሁን ግን እኔ አልዋችን በጣም ከጠበቅኩት በላይ በጣም ከጠበቅኩት በላይ ጥሩ ጥሩ ፊድባክ ነው ያገኘነው እና በቃ ለመቀጠል እኔም ሙሉ ቡድናችንም በጣም ተነሳስተን ደስ ብሎን በቃ በጣም ኢንከሬጅንግ ነበር። ለምን እውነት ለመናገር ሁሉ ሰው ስራ ይሰራል አይደለም ሁሉ ሰው አሪፍ ይመስላል። እነሱ የሚሰሩት ስራ ህዝብ ላይ ሲቀርብ ነው የሚታወቀው የሆነ ተቀባይነት እንዳለው እንደሌለው ነው አይደል። እና የፈለኩ ታሪፉ ነው፣ ተመልካቹ ካልፈልገው ምንም ጥቅም የለውም። ስለዚህ ለሶስት ወር ፈተና ብለን ነበረ የሰራ ነው። አንድ ወር አልፎታል። እኔ በበኩሌ አንድ ወሩ ሲባክ መኪ ነው ለመቀጠል ማለት ነው። በጣም የሚገርም አቀራረብ ተመልክቻለሁ፣ ወይም ማጨራረስ ልበለው። በእያንዳንዱ ዝግጅት መጨረሻ እንግዲህ ከወደዳችሁት ይቀጥላል፣ ካልወደዳችሁትም ንገሩኝ። በጣም አሁን የምትገልጸውን ነገር የሚመስል ሰዎቹን በቀጥታ እንዲሳተፉ የራሳቸውን እንዲያደርጉት የሚጋብዝ አቀራረብ ተመልክቼ አለሁኝ። በጣም ቀና ቅርብ የሆነ ስሜት ነው ያየሁት። አይዳ አንቺ ግን ቀለል አድርገሽ ነገርሽን እንጂ በተለይ ከጊዜው ጋራ ቅድም እንዳልሽው የየቡድን ነገር ይጎላበት ብዙ አስከፊ ነገሮች የሚታዩበት ጊዜ ውስጥ አንዱ ስለ ሌላው የማወቅ እድሉንም ወትሮ በቀላሉ ሊያውቅ የሚችለውን ሁሉ እየቀነሰው አንዱ ከሌላው ጋራ በሌላ አይን የሚታይበት መንገድ እየገነነ የሄደበት ነው እና ምናልባት ከሩቅ እንደሚመስል ከዛ አንጻር ፋይዳው ከፍ ያለ ይመስለኛል። እንዲሁ እንደው እንግዳ ሰው ጋብዤ ለማየት ብቻ ሳይሆን እሱን የሚመስል ሰው በተለየ ስሜት ለካ እኔን እንደሚያየኝ ሰው አለ እስኪል ድረስ የሚወስድ ሆኖ ነው የታየኝ። እሱ ላይ ምን ትያለሽ? ቴንክ በጣም ይል፣ እንደዛ አንዳንድ ጊዜ እንደዚ አይነት ስታወራ፣ በጣም በጣም ቴንክ ዩ ፎር ዎች። ስለዚህ ለምን እሱ ነው ሀሳቤ። ግን አንዳንድ ጊዜ ከመዳ ርገ ደግሞ እንደዛ ስታወረው፣ በሁ ደግሞ የሆነ የትምህርታዊ ነገር እንዳይመስለውም መጀመሪያ እንፈራ ነበረ። ገባ መልስ ለምን በቀለል ያለ መንገድ ጋር ከሱ ጋር ስትገናኝ ማለት ነው። ሁሌ ነው እኔ በእነዚህ ፊልሞች ስታዩ እንጂ በህይወት ሙከራ ሁሉ አይቼዋለሁ። ዩዝ ሊ ማታቆሎም ስትገናኝ ቀጥታ ወደ ከባድ ነገር አለ የምታወራው፣ ስለ ቀዝ ጨዋታ ነው የምታወራው፣ የሆነ ቀለል ያለ ነገሮች ነው የምታወራው። ያኔ መሰረቱ ከሆነ በኋላ ወደ ከባድ ነገሮች መሄድ ትችላለህ። ገባህ? And now the you so know. And it's, you know, it doesn't have to be. It's, you want know, a serious nigger I mean, and so you, you know, and you in you know, I know it's not a talk the go. But at the same time, you know, yes, whole I any day now who is in the and then give ሁላችንም በተለይ ሁላችንም የልብስ አጣቢ ሊኖረን ይችላል፣ ጠበቃም ሊኖረን ይችላል። በቃ እንደ ሙሉ ሰው አንዳንድ ጊዜ ሰው አይታይም። ላቅ ይሄ ሰው ጣጣቢ ነው ና ና ምናምን ትላለህ እንጂ ያ ሰው ልክ እንደኔ ልክ እንዳንተ ሙሉ ኑሮ አላቸው፣ ምኞት አላቸው፣ ባል አላቸው፣ ሚስት አላቸው፣ ልጆች አላቸው፣ ህልም አላቸው። ይኖ እነሱ መጥፎ ቀን ያጋጥማቸዋል ልክ እንደኛ እና አንዳንድ ጊዜ በቃ ሰውን እንደ ሙሉ ሰው አለማየት ባህል አለ እኛ ሀገር። ከባድ እና እሱ ነገር ትንሽ እንኳን ቢያስበል እንደኔ በቃ ማድረግ ያለብኝ እጫርጃለሁ እላለሁ። ኢትዮጵያዬን ስታዘጋጂ አንቺ ከአሁን በፊት በሙያው ያሰለጠንሽውን ሌላ ባለሙያ ዩቱብ ላይ ያለ እሸቱን የዶንኪ ቱብ የሚያዘጋጀውን ስታነጋግሪው፣ አስተያየቱን ስትጠይቂው፣ እንደውም ስታስተምረኝ የኖረች ሰው ነች እና ትልቅ ክብር ነው የሚሰማኝ ብሎ ነበር። እና ለዝግጅቱ ምን ያህል እንደተጠነቀቅሽ በአድማጭ በተመልካች ዘንድ የሚኖረው ተቀባይነት ትልቅ ቦታ እንደሰጠሽው ነው የሚያሳየው። መጀመሪያ ነገር ከማውጣቴ በፊት አለ ነው የነገርኩት፣ ከጀመርኩት በኋላ ነው ለምን መጀመሪያ የእውነት የራሴን ስህተቶችን ሰርቼ ማይፈልግ ነበረ። ለምን አዲስ አዲስ አዲስ ፕላትፎርም ነው ለእኔ እና እኔ በመሰሌ ፎከስ ግሩፕ በጣም ፎከስ ግሩፕ አድርጋለሁ። ህዝብን ግን ፎከስ ግሩፕ ስታድርግ አሁን የረሳሁት ምንድን ነው መሰለ አንድ ሰው መሰ ይሄኛውን ነገር ገምግመን ሊስት ሙሉን ያየዋል እዚ ዩቱብ ለካረስቸዋለሁ ግማሽ ሰው ደምሮ ነው ያቆርጥ ስለዚህ ኦሬዲ በፎልስ አይነት አጀማመር ነው ፎክስ ክፉን ያሰባሰብ ግን እኔ ሬዲ ሁሉ ሰው የመከሬ በትልቅ ሚዲያ በምን ን ጽሁፈሽ ነው ማስጀመር ያለብሽ ነው የተባልኩት። ግን የእውነት ማይፈልግ የነበረ እኔ እንደ መሳሌ ሰርቼው ምን ያህል ስቶች እንደሚኖሩ ምን ያህል ኢምፓክት እንደሚኖረው እሱ በጣም ግልጽ ሆነ ነው። እሺ ደግሞ በሁለት አመት ተኩል ያደረገው አኮምፕሊሽመንት በቃ እንኳን በኢትዮጵያ በማንም አገር ደረሰ በጣም ይደነቅም ስለዚህ እሱ አክሴስ እያለኝ እንዴት አድርጌ ነው ደውዬ ለምን በቃ ላይ ጎበዛግላለሁ ዩቱብ እየመጀመሪያ ነው ነገሩ ሰርች አላውቅም ያው አያለው ግን በምን ዩቱብ ደግሞ ደስ የሚል አይዋሽም። ገባሽ? ወደዱት በቃ ወደዱት፣ አልወደዱት፣ የት ሀገር ወደዱት፣ ስንት ደቂቃ አዩት። በጣም ደስ የሚል አንገሪድም ነው። ገባ? ስለዚህ የእሱን ምክር አለመቀበልማ በጣም የሚገርም ነው። ሁሉም የተለያየ ችሎታ አለው አይደለም። ስለዚህ ነገር ነው ጥሩ ሀሳቦች ከሚሊዮን ሰው ነው የሚመጣው። እኔ ብዙ ጊዜ ፊልሞች ሳሳይ መጀመሪያ ማሳያቸው ወይ በዚህ ጣቢያ የሚሰሩ ልጆች ወይ ምንርባል ሰዎች ነው። ምንም እውቀት አያስፈልግም ግን የሰው እይታን የሚመስል ፊድባክ ምንም ፊድባክ የለም። በጣም ደስ ሚደፍሰል ነበረ። እኔ ይህን ያህል እኔ መደወለ እሱ ጋር ይህን ያህል የምትማደረጉ እውነት አስቆኛል አሏችሁም የሆነ ቤት ነው ለ ደግሞ ልክ የእሱ ኢንፍሉዌንስ ደግሞ ነገር እሺ፣ ዩቱብ አልጋሪዝም የሚፈልገው የተወሰነ ሰው አይቶ ደስ ብሎት ፎርወርድ እንዲያደርገው ነው። ካሜራውን አይቶ እንዳታሳፍሩኝ በእሴ ስም እያላችሁ ሂዱና፣ ምናልባት አንድ አራተኛው እሱ ነው የመጡት ዩቱብን ነው ግን እና እንደዚህ በአንዴ ኳ ብሎ ወደ ላይ ያስወጣው እርግጥነት የሱን ፋኖች እዩ በማለቱ ነው። ስለዚህ ምን ያህል ኢምፓክት እንዳለው በዚህ ፕላትፎርምም ትልቅ ትምህርት ነው የተማረው። ስለ ፕላትፎርሙ ኢንጀነራል ብዙ ጥሩ ነገሮች የተገጣጠሙ ይመስላል። አይዳ፣ በአንድ በኩል እንዳንቺ አይነት ሰው መሆንን ይፈልጋል። የሌላ ሰውን ስራ በቦታው ያ ሰው ባለው ቦታ ያለውን ጥሩ ነገር ማየት መቻል አንድ ትልቅ ነገር ነው። ሁለተኛ አንቺ በስራ ላይ ያሰለጠንሽ መሆኑ ገና ከመነሻው ማወቅሽ፣ ግጥምጥሞሹ ብዙ ነው። ግን ያን ደግሞ አክብሮ የሚጠይቅ ሰው ይፈልጋል። ሳይንቁ ያለውን ጥሩ ነገር አይቶ ፈልጎ መሄዱ ለልጁም የተለየ ስሜት እንዲያድርበት ያደረገ ይመስላል። ግን ይሄን እንደው ወደ አንድ ሌላ ርዕስ ብወስድ፣ ደጋግመሽ ስለ ዩቲዩብ አልጎሪዝም ጠቅሰሻል። አንዳንድ ጊዜ ጥሩ ስራ መስራት ብቻውን በቂ ያልሆነበት ጊዜ ላይ ደርሰናል። ለተለዩ ምክንያቶችም አንዳንድ ነገሮች ገነው ይወጣሉ። ጥሩ ነገሮችም ጥሩ ስራዎችም ገነው የሚወጡትን ያህል አንዳንዴ በትክክለኛው ጫማ መራመድ እንደሚባለው ሁኔታዎች አመች ሆነው መገኘታቸው ከይዘቱ ጥራት እኩል አስፈላጊ ነው እና የምትገቢበትን በር ወሳኝ ስለሆነ እስኪ እሱ ጋር የታዘብሽውን በአጭር ጊዜም ቢሆን ደግሞ እንደ ባለሙያም ከርቀትም ከምታውቂው ጋር አዛምጅልን። እኔ ያልነገረኝ ሰው የለም ይሄ ነገር ጥሩ ስራ እንደዚህ ሰርተሽ ለፍተሽ ማለት ነው። በየሚዲያው ማተች ወይ ምናምን ሰው አይን እንዳይኖሩ ማድረግሽ በጣም የደደብ ስራ ነው። ስንት ሚሊዮን ሰው ብሎኛል እኔ አልሰማም ያልኩት። ለምንድን ለወሰለ አገሪ ደግሞ ለማነሳሳት አምስት ሺህ ሰው በቂ ነው፣ ሁለት ሺህ በቂ ነው ብዬ እሱን ለመመለስ ፈልግ የነበረ አሁን ስንገር ካለ ምንም ጥርጥር የሚያስፈልገውን ያህል አይን ወደዛ ዳይሬክት ማድረግ አለበት ለማንቀሳቀስ። ስለዚህ ጥሩ ስራ ካለ ፕሮሞሽን እና አሁን ይህን የመከረኝ ሁሉ እንደሚፈቃድ አለው ኦልሬዲ ይቅርታ ጠይቄ አለው ግን መሞከር እፈልጋለሁ ብዬ ነው። ግን በግዴታ ነው ነው የሆነ ነገር አይቶ ተጠረሰው። ሌላ ደግሞ ሌላ ትልቅ ነገር ያልገባኝ ነበር በፊት ዝም ብሎ አንዴ የተፈተርጎ ሳይሆን ዩቱብ አንዴ ሙሉን ካየኸው ሙሉ ኤፕሶዱን ካየኸው በቂ አንድ አስራ አምስት ሺህ ሰው ሀያ ሺህ ሰው እንደዛ ካየለን ማንቀሳቀስ ይጀምራል አሁን ይሄ ኢምፕሬሽን ይባላል ዩቱብ አንተ ሆምፔጅህን ስትከፍት ያሳያል የሆነ ስዕል የኛውን ማየት ፈልጋለሁ ወይ ብሎ እሱ ኢምፕሬሽን ይባላል መጀመሪያ ስንጀምረው በእኛ አቀም ማለት ነው በእኛ ኢሜሎች በእኛ ምናምን ወደ ሀምሳ ሺህ ኢምፕሬሽን ነው ዩቱብ ያወጣው እሺ አሁን ሰው ከገፋ በኋላ ሀምሳ ሺ ወደ ዘጠኝ ሚሊዮን ስለዚህ ኤክስፐርቶቹ እንዳሉት ጥሩ ስራ በቂ አይደለም ጥሩ ስራ እና ሰው ያንን ነገር አይኑ እንዲያፈበት ማድረግ አለ ስለዚህ እሱን በሀርድ ወይ ተምሬዋለሁ እሱንም አውቅ ጥሩ ነበር በሁለት ሺ ሶስት ሺ ሰውን ትንሽ ማንቀሳቀስ ትችላለህ ግን ጊዜ ይፈዳል ለዚህ ነው ዩቱብ ደስ የሚለው ማሞገር ማይቻልበት። ስለዚህ እሱ ራሱ ቻለንጁ ደስ የሚል ነገር አለው። ገባሽ? የምንወያየው ከታዋቂዋ የፊልም ባለሙያ ከአይዳ አሸናፊ ጋር ነው። በተለይም ደግሞ በቅርቡ ከስለ ጀመረችው ኢትዮጵያዊ የዩቱብ ዝግጅት ዘለጋ አርጋ ብታናለች። ግን አሉላ አይዳ ማን ለሚሉ አድማጮቻችን ደግሞ እስቲ ወደኋላ ሄደሽ ኢትዮጵያ ነው የተወለድሽው፣ ከዚ አሜሪካን ሀገር ነው የተማርሽው፣ ከዛ ኢትዮጵያ ተመልሰሽ ነው እየሰራሽ ያለሽው። እስቲ ለአድማጮቻችን አውጌ ባጭሩ አርገዋል። ያው ትውልዴ እና ያደኩት ኢትዮጵያ ነው። ግን ያው በደርግ ትርምስ ጊዜ ወደ አዳሪ ትምህርት ቤት ተልኬ፣ እኔ አዳሪ ትምህርት ቤት የተገባሁት ስምንት አመቴ ነው። ለምሳሌ ለአንድ አስር አመት ሰራሁኝ። ከዛ አባቴ አንፎርስን ታመመ። አዲስ አበባ ነበረ ከሱ ጋር ለመሆን አዲስ አበባ መጣው። እሱም አንፎርስን አረፈ በዛው ቀረ በዛው ቀረ። ስለዚህ አሁን እድሜ ከፍያን ሲመጣ ኦልሞስት ግማሽ ህይወቴን ወይኔ ነው። አይ ጌስ ግማሽ ሞተን ግማሽ አሜሪካ ነው። ግን አይ ሁለት አመት ቆይቻለሁ ኢትዮጵያ። በቃ ይሄ ነው የሚመስለው። ያው ብዙ ስራ ተሰርቷል። እንግዲህ ግን አይዳ አሸናፊ በቃ ፊልም ሰሪ ናት። እናት ናት። ልጅ ናት። ይህ ነው በጣም ሰፖርት የሚያደርጉኝ ወላጆች ነበሩኝ። የፈለግኩትን ነገር እንዳጠና ምንም አልገደቡኝም። የፈለኩትን እንደሆን ምንም አልገደቡኝም። አይንክ እሱ እንደዛ አይነት ደግሞ አስተዳደግ የሚሰጥ ነጻነት አለ። እሱ ነጻነት ሲሰጥ ደግሞ ግዴታ የማማከር እንደማትችል ይሰማል ነው ስለዚህ ወደ ኢትዮጵያ ከመመለስሽ በፊት ትምህርት ቤት ከጨረስሽ በኋላ አሜሪካን ሀገር በተለያዩ በፊልም ኢንዱስትሪ ውስጥ እንደውም የሚታወቁ የሚታወቁ ስራዎችን ሰርተሻል። እስኪ ወደሱ ደግሞ መለስ አድርጊ። ሁለት አይነት አሰራር አለ። ፊልም ስኩል ስትማሪ ፊልም ነው እዚህ መስራት ስትፈልጊው፣ ሚውዚክ ቪዲዮ እና ኮመርሻል ምናምን ትንሽ በቃ እንደ من أنا أمثل ما شخص أي شخص أي شخص I knew, this was producer uh, uh, so maybe the, Coen Brothers, the most famous one, the one, the one which I I was a music video supervisor at Jive Records my record company. And of course and they a music videos than that. But yeah ግዴታ ብር ለመስራት ነበር የምንሰራቸው። በቃ ብሪትኒ ስፒርስ፣ ዊል ስሚዝ፣ ባክስትሪት ቦይዝ በዛ ዘመድ ያሉ ሚዚክ ቪዲዮዎች ሚዚክ ቪዲዮዎች አልበም ከብሮች ምናምን ሰርቻለሁ ሱፐርቫይዘር አይ ሚን ነው። የሃያ ሰላሳ ዓመት ውስጥ ስራ ዝርዝሩ በጣም ብዙ ነው፣ ግን በቃ ስም ለመጥራት ያህል የሚታወቁ ስሞች ለማለት ያህል and there's in the moment the you know, you know you exact as not the like the exact same like the exact same the are like ኢትዮጵያ የኛ ዛ ሀይላቸሚ እንጂ በጣም ብዙ ስራዎች አሉ። ደስ ዘ አሉላ አሜሪካን ሀገር በፊልም ስራ ውስጥ በተሰማራሽበት ጊዜ ነጮች የሚበዙበት እንደመሆኑ አንቺ ጥቁር ሰው ሆነሽ ምን የደረሰብሽ ነገር አለ? ምን የሚሰማሽ ነገር ነበር ወይ? ተብላ ስትጠየቅ አይዳ አንድ ቃለ መጠይቅ ላይ ነው የሰማኋት። ኢትዮጵያ ማደጌ ነው መሰለኝ ምንም የሚሰማኝ ነገር አልነበረም። አዎ ያ ሁላችን ከኛ በላይ ማንም ለምንድሉ ነገር አለለ እሱ እስከነ በሳ እንደ በሽታ ያልገብቶብኝ ነበር። አሁን ትንሽ ሰልጥኛለሁ ያለው ምንም አልመሰለኝም። በአይኖ ማለት ያለብኝ አዎ፣ ከባድ ነበር ግን እውነቱን ለመናገር እንደምንም እንደምንም አልቆጠርኩትም። ምንም አልመሰለኝም። እኔ በዛ እድሜ ማለት ነው። አሁን ሁሉ ነገር አሪፍ ነኝ ለማለት ሳይሆን በዛ እድሜ አይ ዶንት ቲንክ የፈለገው ዘር የፈለገው ምናምን ከኔ ያህል በዛች ሰዓት ስክሰስፉል ያለ ሰው ብዙም አላውቅም። በእኛ እድሜ ምራ ምንም አይመሰለኝም። በልጅም አያውለው አሁን ፖይንት መለስ ማድረግ ማድረግ አለብኝ ሁሉ በቃ እንደ ኢትዮጵያ እዚህ አለም ላይ የለም። ቢሆንም እንደዛ አይባልም ምናምን ማለት ጀምሬያለሁ። ጋር ብዙ ሰው በዛ ጊዜ ወጣ። በዚህ ሁሉም ሪሌት ያደርጋለሁ። ይሄን ነገር አንዴት ጥያቄ ያለችኝ እኔ በኋላ ምንድን ነው ሐሳቧ ከኢትዮጵያ ከዚህ ከአዲሱ ፕሮጀክቶች በኋላ ኢትዮጵያ ይህ ምንም ማሳደግ እፈልጋለሁ። ከዛ በኋላ አንድ ፊልም አለ ወደ አስር አመት የኖርኩበት በጣም ታዋቂ አበሻ ደራሲ ነው። ከልጆቹ ጋር ተስማምተን በአንዳንድ ነገር ትንሽ የተወያየን ነው ግን አይ ቲንክ ትልቁ የህይወቴ ሥራ ብዬ ማም ነው ገና እሱ ፊልም ነው። ስለዚህ አይ ቲንክ ፊልምነትነቴ መቼም አይጠፋም። እነዚህ የዩቱቦቹንም ማሳደግ እፈልጋሉ። ዋና ማሳደግ የምፈልገው የእውነት ለእኔ ፋን ናቸው። ለመስራት የእውነት ምክንያት ይሰጠኛል። ማላቀውን ሰው ለማግኘት የእውነት ምክንያት ይሰጠኛል። ለመሞከር የልብስ አጣቢዋና ጓደኛዋን ልጆች በጣም በጣም የተመሰጥኩበት ዝግጅት ነው። አንድ ድል ከሰጣቸው ደግሞ እሺ፣ እንዴት አንደኛው ላይ የተለያዩ ምግብ ማስበላቸው ሰዎች አሉና እንዴት ኦርቶዶክስ ነሽ

እሱን እንግዲህ የእኔም እንዳልነጅ ሰው ብዬ ነው እንጂ ሁሉ የምታቀሙ ሁላችሁ የምታቆት መጽሐፍ ነው ብዬ ገምታለሁ። ፍቅር እስከ መቃብር አይደለም። አይዟችሁ። እና በጣም በጣም መወደው ደራሲ ነው እና የምወደው መጽሐፍ ነው ግን እስከምጨርስ ከባሪ ቤቶቹ ጋር ብዙም አላወራሁም። ግን የምመኘው በቃ እንደገና ተመልሼ ፊቸር ፊልሞች ለመስራት ነው። እንግዲህ የመጽሐፍን ስም ትነግሪናለሽ ከዘጋ በኋላ ነገር እንግዲያው፣ አሉላ አንድ ነገር ማድረግ እንችላለን። አድማጮቻችንን ስለየትኛው የትኛው ይሆን የምታወራው እስኪ የምትጠረጥሩትን ንገሩን ማለት እንችላለን። እኔ ደግሞ ባለሌ ሰችን ስሙን መጥራት እንደምትል እሺ ደሞ ደግሞ ጠረዋል ደግሞ ይጠራል። ግሩም ነው። በቀጠሮ አልገብተን ነው የምንለየው። አይዳ የመጽሐፉን ስም መልሳ ልትነግራችሁ፣ እናንተ ደግሞ ግምታችሁን ልታደርሱን። ይኸውድሉ ተከፍቷል። የትኛው መጽሐፍ ሊሆን ይችላል ብላችሁ ትገምታላችሁ? የቱ ቢሆንስ ትደስታላችሁ? የትኛውን መጽሐፍ ፊልም ሆኖ በምስል ልታዩ ትጓጓላችሁ? ግብዣውን አቅርበናል። ቆንጅት ትክክል አሉ ላይ የአንድ ነገር ግን ብንጨምር ደስ ይለኛል። አዲስ አመት ሁለት ሺ አስራ ስድስት እየመጣ ነው። አይዳ አሸናፊ እንደዚህ በየጊዜው በገጠርም በከተማም አብራ በምታሳልፍ በኢትዮጵያ የዝግጅትም በየኛም በጉዞም አብራው ለኖረችው ሕዝብ ለሀገሯ ምን ትመኛለች ለአዲሱ አመት? በጣም ቀላል ነው። በቃ ሰላም ሰላምና አንድነት በቃ እኔ ቋጣ ነው ኛ ሰው ሁሉ እያ- በቃ እኔ ብቻ መሰለኝም ቋጣ ላይ እዚህ በቃ በቃ እግዚአብሔር ብቻ ሰላምና ፍቅር ይስጠኛል። ሌላ ምንም ነገር የለም። አይዳ ደርዝ ያለው ግሩም ወግ ነው ያጫወጥሽን። ይህን ውይይት የተከታተሉ አድማጮቻችን እያሉበት የሚነጋገሩባቸው በርከት ያሉ ቁም ነገሮችም ነበሩ። የሚቀጥሉ ፕሮግራሞቻችን የምናመጣው ጥያቄም እንዲጸነስ ምክንያት ሆነሻል። አይዳ አሸናፊ እውቅ የፊልም ሰው፣ የፊልም ባለሙያ ዛሬ ደግሞ በዩቲዩብ ላይ ኢትዮጵያ በሚል ድንገት ያገኘሽውን የማታውቂውን ሰው ህይወት ለመጋራትም የሚጋብዝ ፕሮግራም የጀመርሽው ለሚሳካ ባያያዙ ያስታውቃል። የበለጠም እንደሚሄድልሽ ተስፋ አድርጋለሁ። ዛሬ እንግዳችን ሆነሽ ከእኛ ጋር ላደረግሽው ቆይታ እናመሰግናለን። መልስ እናገኝሻለን። እኔም እጅ እየነሳ በጣም አመሰግናለሁ። እናመሰግናለን አይዳ። ውድ የራዲዮ መጽሔት አድማጮች፣ በደረሰን ትኩስ ዜናና በሌሎች ፕሮግራሞቻችን መጣበብ ምክንያት ለዛሬ ካሰናዳናቸው ዝግጅቶች የንጉሴ አክሊሉን የአዲስ አበባ መስኮት ቅንብር ጨምሮ የቀሩትን ፕሮግራሞቻችን ማቅረብ ባለመቻላችን ይቅርታ እንጠይቃለን። የሚቀጥለው ፕሮግራማችን ይቀርባሉ። ምሽቱ ያሰናዳ ነውን ግን